ዶክተር ዮናታን ድንቁ በአውስትሬልያ ብሔራዊ ዩኒቨርሲቲ የምጣኔ ሀብት ተመራማሪ ናቸው። የውይይታችን አጀንዳ የዘንድሮውን የአውስትሬልያ የ2024 በጀት የተመለከተ ነው። መነሻችንን ያደረግነው የፌዴራል መንግስቱ በዘንድሮ በጀት የዋጋ ግሽበት የወለድ መጠንና የኑሮ ውድነትን ዋነኛ ቀዳሚ መርሃ ግብሮቹ ያደረገው ስለምን ነው በሚል ነው የዶክተር ዮናታን ምላሽ እንዲህ ነው። አመሰግናለሁ ካሳሁን፣ ሁሌ እንደምታደርገው ለሰጠኝ እድል። የክ ጥያቄ ሲሄድ በመሰረቱ እዚህ ኮቪድ ክራይሲስ ካለፈ በኋላ ወደ ሶስት አመት ሊሆን ነው ከፍተኛ የዋጋ ግሽበት በዚሁ፣ አውስትራሊያ ብቻ አይደለም፣ በዓለም ዙሪያ ከፍተኛ የዋጋ ግሽበት ተከስቷል። ኦፍኮርስ ኮቪድ መነሻ ቢሆንም ከዛ በኋላ የተከሰቱ ዓለማዊ እውነቶች ነበሩ፣ ዓለም አቀፋዊ እውነቶች፣ የራሽያ የዩክሬን ጦርነት ከዛ ጋር ተያይዘው የነዳጅ ዋጋ መጨመርም እዚህ ከፍተኛ የሆነ በዓለም ላይ እዚህ በአውስትራሊያ በተለይ ደግሞ ከፍተኛ የሆነ የዋጋ ግሽበት እና የኑሮ ውድነት አስከትለው ነበር። ስለዚህ በአለፉት ሶስት አመታት የተቃዋሚ ፓርቲ የሚሆን የገዢው መንግስት ዋነኛ ትኩረት የነበረ እንዴት የዋጋ ግሽበቱን እና የኑሮ ውድነቱን ማጣጣም ይቻላል። ምክንያቱም ሁለቱ አብረው የሚሄዱ ነገሮች አይደሉም። ሰዎች የዋጋ የኑሮ ውድነቱ ከበዳቸው ጫ ነው አልቻሉም ተብሎ መንግስት እርዳታ በሚያደርግ ጊዜ ያ እርዳታ ደግሞ የዋጋ ግሽበት ላይ የሚያመጣው ተጽዕኖ አለ እና ቀጥተኛ የሆነ ተጽዕኖ በአብዛኛው። ስለዚህ እሱን የማመጣጠን ስራ ሲደረግ ነበር። ባለፈው ዓመትም አውርተናል በዚህ ጉዳይ ላይ ስለዚህ ካለፉት ሶስት አመት የተለየ አይደለም። በመሰረቱ አሁን የዋጋ ግሽበቱ እየቀነሰ ነው። ከአለፈው ሁለት ሺ ሀያ ሁለት ዲሰምበር ጀምሮ በከፍተኛ ሁኔታ እየቀነሰ ያለ ነገር ግን አሁን ሶስት ነጥብ ስድስት በመቶ ላይ ነው ያለው። የአውስትራሊያ ብሔራዊ ባንክ ግን ወደ ሁለት ነጥብ ሶስት ሁለት ፐርሰንት አካባቢ እንዲወርድ ይፈልጋል እና ምንም እንኳን እየቀነሰ ቢሆንም ታርጌቱ አልደረሰም። ስለዚህ መንግስት የሚያደርጋቸው ድጎማዎች ወይም ደግሞ ኢኮኖሚ ውስጥ የሚቀሳቀሰው ገንዘብ ያንን የዋጋ ግሽበት መውረድ የማያስተጓጉል መሆን እንዳለበት መንግስትም ያምናል፣ የኢኮኖሚ አለማዎችም ያምናሉ። ስለዚህ በአንድ በኩል መንግስት ለዜጎች እፎይታ መስጠት ይፈልጋል። የዋጋ ግሽበቱን እንዲቋቋሙ በማድረግ የኑሮ ውድነቱን እንዲቋቋሙ በማድረግ በተለያዩ መንገድ መደጎም ይፈልጋል። ለምሳሌ የኤነርጂ ሪቤት ሶስት መቶ ዶላር ይመስለኛል፣ እያንዳንዱ ቤተሰብ ካለምንም የኢንክምቴስት እንዲያገኝ ተደርጓል። አሁን ሚያ ጁላይ አንድ የሚመጣ የታክስ ቅነሳ አለ፣ የግብር ቅነሳ ከሱ ጋር ተያይዞ ከፍተኛ የሆነ ገንዘብ ወደ ኢኮኖሚው ይለቀቃል የሚባል ነገር አለ። ስለዚህ እነዚህን የማመጣጠን በአንድ በኩል ሰውን የኑሮ ውድነቱን እንዲቋቋም የማገዝ በሌላ በኩል ግን ያ የሚታገዘው ነገር ደግሞ ከመጠን በላይ ኢኮኖሚ ውስጥ ከፍተኛ የዋጋ የገንዘብ ፍሰት ፈጥሮ የወረደ ያለውን የዋጋ ግሽበት ሳይመልሰው ወደ ላይ እንዲጨምር እንዳያደረገው አለዛ ደግሞ ባለበትን እንዳይገታውና ረጅም የዋጋ ግሽበት ጊዜ እንዳያመጣ የማድረግ ስራ ነው እንግዲህ መንግስት ለመስራት ያቀደው። ይሄ ደግሞ ዋነኛ የምናየው ምንድን ነው፣ መንግስት ወደ ዘጠኝ ቢሊየን ዶላር ሰርፕለስ አለው በዚህ አመት። እንግዲህ ይሄ ሁሉ ሰርፕለስ ያለ ሰው ተቸገረን፣ እርዳታ እንፈልጋለን በሚልበት ወቅት ነው መንግስት የዋጋ ግሽበቱ እንዳይባባስ ማድረግ ስለፈለገ እንጂ ያንን ባይፈልግ ኖሮ ያንን ሰርፕለስ ምናልባትም ወደ ድጎማ ወይም ደግሞ ትንንሽ ቢዝነሶችንና ህዝቡን በመርዳት ወደ ኢኮኖሚው እንዲፈስ ማድረግ ይችል ነበረ። ስለዚህ ሰርፕለስ መኖሩ ራሱ የሚያሳየን ምንድን ነው? በዚህ በተወደደ ኑሮ እና ከፍተኛ የሆነ ችግር ባለበት ዘመን መንግስት የዋጋ ግሽበትንና የሰዎችን የኑሮ ውድነት የማመጣጠን ስራ ለመስራት አሁን እንዳነሱት የበጀቱት ዋነኛ ትኩረት ከሆነበት ነገሮች ውስጥ አንዱ ራሱ በአውስትራሊያ ላይ አድሮ ያለውን የኑሮ ውድነት ለመቋቋም የሚያስችሉ ነገሮችን ድጎማ ለማድረግ መወጠኑን አንስተዋል። በአንድ በኩል ሀይል ጪ፣ ሁለተኛ ደግሞ እንደዚሁ በግብር ፎይታ አማካኝነት የአውስትራሊያ ፋይናንስ ሚኒስትር ካቲ ገላሃር ባለፈው ሲናገሩ አውስትራሊያን በ ማዕድ ጠረጴዛቸው ዙሪያ ተሰብስበው የሚያነሷቸው ዋነኛ ሶስት አንገብጋቢ ነገሮች አንዱ የኑሮ ውድነት፣ ሁለተኛው የኑሮ ውድነት፣ ሶስተኛ የኑሮ ውድነት ነው ብለው ከፍ ያለ ቦታ ሰጥተውታል። ይሄንን የኑሮ ውድነት መንግስት ከሚያደርገው ድጎማ ባሻገር ግለሰቦችስ በግለሰብ ደረጃ በምን መንገድ ሊቋቋሙት ይችላሉ? በራሳቸው መንገድ በመሰረቱ የኑሮ ውድነት ልንቋቋምባቸውን የምንችልባቸው መንገዶች ሁለት ናቸው። አንደኛ የምንፈልገውን ቤተሰባዊ፣ ግለሰባዊ የምንፈልገውን የምንሻውን ነገር ለማድረግ በቂ ገንዘብ እንዲኖረን ማድረግ መቻል ነው። ያ ሊሆን የሚችለው እንግዲህ ተጨማሪ ስራ የሌለው ሰው ስራ መስራት ስራ ያለው ሰው ደግሞ ከአንድ ስራ ሁለት ስራ መስራት ወይም ደግሞ በሳምንት ምናልባት ሀያ ሰላሳ ሰዓት ወይም አርባ ሰዓት የሚሰራ ሰው ሀምሳ ስልሳ ሰዓት መስራት ነው። እንግዲህ ምናልባት አንደኛው እርምጃ ሊሆን የሚችለው፣ ግን ይሄ ለብዙ ሰው ላይቻል ይችላል። አንደኛ ስራውን ላይገኝ ይችላል፣ ሁለተኛ ደግሞ ሰዎች የመስራት አቅም ላይኖራቸው ይችላል። በቤተሰብ ኃላፊነት ሊሆን ይችላል፣ በጤና እክል ወይም ደግሞ አንድ ስራ ለመስራት በሚደረግ ጉዞ ከዛ ጋር ተያይዞ ባለ ወጪ ከዛ በላይ ተጨማሪ ስራ መስራት አቅም ላይ ነው ይችላል በብዙ ምክንያት ማለት ነው። ከዛ ይልቅ ምናልባት ሌላኛው ምንድን ነው፣ ወጫችንን በየወሩ በየሳምንቱ በየቀኑ የምናወጣውን ወጪ በአግባቡ መጥነን መቅደም ያለበትን ነገር አስቀድመን በጣም አስፈላጊ ያልሆኑ ነገሮችን ደረጃ በማውጣት እንዲቆዩ በማድረግ አላስፈላጊ የሆኑ ምናልባት ኦንላይን ሰብስክሪብሽን ሊሆን ይችላል። ከኢንተርኔት ጋር ተያይዞ ከስልክ ጋር ተያይዞ ጥቃቅን የምንላቸው አንዳንድ የሚመስሉት በደንብ ማንገነዘባቸው ግን ሲጠራቀሙ ብዙ አቅም ሊፈጥሩ የሚችሉ በቤተሰብ ደረጃ በበጀታችን ብዙ አቅም ሊፈጥሩ የሚችሉ ጥቃቅን ወጪዎች ሊኖሩ ይችላል። እነሱን ማኔጅ ማድረግ ብዙ ጊዜ እዚህ ሀገር መቼም መኪና ያለው ሰው በአብዛኛው በኢንሹራንስ፣ ቤት ያለው ሰው በኢንሹራንስ የቤት ኢንሹራንስ ኮንቲንት ኢንሹራንስ ሊሆን ይችላል። ኢነርጂ ቢል፣ የውሃ ቢል፣ የተለያዩ መሰረታዊ የሆኑ የማይቀነሱ ቀነሱ ይችላሉ። በእርግጥ አንዳንዶቹ ኢኮኖማይዝ በማድረግ የምንጠቀመውን መብራትና ጋዝ ውሃ ኢኮኖማይዝ ማድረግ እንችላለን። ግን እስቲል ከሱ ብቻ ሳይሆን ፕላን በምናረግ ጊዜ፣ በምንገዛ ጊዜ፣ ከድርጅቶች ጋር በምንዋዋል ጊዜ ብዙ ጊዜ ምንድን ነው የሚሆነው፣ በአመት ነው ሪኒው የሚደረገው በአብዛኛው አመቱ ሊያልቅ ሲል የኢንሹራንስ ካምፓኒዎች ወይም ደግሞ የመሰረታዊ አገልግሎት የውሃ እና የነዳጅ እና የጋዝ የመብራት አገልግሎት ሰጪ ድርጅቶች ብዙ ጊዜ ሪኒው እንድናረግ ማሳሰቢያ ይልኩልናል። እንደዛ በሚያደረጉ ጊዜ ማድረግ ያለብን ምንድን ነው አይተን ኦፍ ማርኬት ላይ ያለው አሁን ያለው ገበያ ምን ይመስላል ብለን ሁላችንም፣ በሚባል ደረጃ በቀላሉ በእጃችን ስልክ አክሰስ የምናደረግበት ኦንላይን ብራውዝ ለማድረግ በቀላሉ የምናደረግበት እድል ስላለ ገበያውን አይተን የቤት ኢንሹራንስ ምን ያህል ነው? የኮንተንት ኢንሹራንስ ምን ያህል ነው? ኤሌክትሪክ ሲቲ ውሃ ምን ያህል ነው? አሁን ገበያ ሌሎች ድርጅቶች በምን አይነት ሬት ነው የሚሰጡ ምናምን የሚለውን አይተን በደንብ ሪሰርች አድርገን ሪኒው ማድረግ ካለብን የተሻለ ዋጋ ወፈር ካደረጉት ከእነሱ ጋር ሪኒው ማድረግ፣ አለዛ ግን አዲስ ደንበኛ መቀየር መልመድ መቻል አለብን። ምክንያቱም ብዙ ጊዜ ምንድን ነው የሚያደርጉት ድርጅቶች እንደ ፓሲቭ ነው የሚቆጡ በአብዛኛው ደንበኞችን እና ሪስፖንድ የማያደርጉ ደንበኞችን ሲችሉ ዋጋ ጨምረው ነው ሪኒው የሚያደርጉ አዲሱን ኮንትራት። ካልቻሉ ምናልባትም ገበያ ላይ ያለው ዋጋ ቀንሶ ከሆነ በድሮ ዋጋ ነው የሚቀጥሉ አብዛኛው፣ እንጂ አዲስ ዋጋ አንተ ፈልገህ ተከራክረህ አዲስ ዋጋ ዲል እስካላረክ ድረስ እነሱ ያነሰ ዋጋ ወፈራ ያደርጉ። ይሄ በጥናት የተረጋገጠ ነገር ነው። ስለዚህ ግለሰቦች ወይም ደግሞ ቤተሰብ ወጪያቸውን ከመቆጠብ ኢኮኖሚያንስ ከማድረግ በተጨማሪ አንድ ውል ከመግባታቸው በፊት የተለያዩ ድርጅቶችን ቼክ ማድረግ ይኖርባቸዋል። የሚሰጡትን ኦፈር ማለት ነው፣ አወዳድረው ነው ውል መያዝ ያለባቸው የሚል እኔ ምክር አለኝ። ይሄ በራሴም ተሞክሮ ብዙ ጊዜ ያየሁት ነው። እዚህ ሀገር ስኖር የተለያዩ ድርጅቶች ጋር ሄደህ ስታዋገው ከፍተኛ የሆነ ልዩነት ታገኛለህ። ብዙ ጊዜና ያንን መልመድ መቻል አለብን ባይ ነኝ። ታወቀው ባለፈው ማክሰኞ የበጀት ሁለት ሺ አራት በጀት ይፋ በተደረገበት ወቅት በጅሮንዱ በኩል ዘጠኝ ነጥብ ሶስት ተረፈ ፈሰስ ወይም ሰርፕለስ ዘንድሮ ኢኮኖሚ ማስመዝገቡን ተናግረዋል። ይሄ ማለት በተለይ ለአውስትሬሊያ ምጣኔ ሀብት ምን ማለት ነው? አንድ ሀገር በአመቱ በጀት ላይ ተረፈ ፈሰስ በሚያስመዘግብበት ወቅት ፋይዳው ምን ይሆናል? ው ብዙ ጊዜ ትርፍ ስለሆነ አሁን ላለንበት አመት ለምሳሌ እያወራን ያለነው የሁለት ሺ አራት አምስት በጀት ስለሆነ ብዙ ጊዜ ላለንበት አመት አይደለም። እሱ ፋይዳው ለሚቀጥለው አመት፣ ከዛ በኋላ ለሚመጡት አመታት ነው። ስለዚህ አንድ መንግስት ትርፍ በጀት አለው ወይም ደግሞ ሰርፕለስ አለው ማለት በቀጥታ ለነዋሪዎቹ ትግንን የሚያደርገው ወደፊት የሚከፍሉት ግብር ይቀንሳል። ምክንያቱም መንግስት የተወሰነ ገንዘብ ስላለው ወደፊት የሚያቅዳቸውን ነገሮች ለማሳካት ተጨማሪ ታክስ መሰብሰብ በሙሉ አቁም መሰብሰብ ላይጠበቅበት ይችላል። አለስ አንኤክስፔክትድ የሆነ ሾርት ፎል እስከሌለ ድረስ ማለት ነው። ስለዚህ ዋናው በተለይ ለግለሰቦች፣ ለቤተሰቦች፣ ለድርጅቶች ምንድን ነው ሲግናል የሚያደረገው ያ በሚቀጥሉት አመታት ሰርፕለስ ውስጥ ካለበት ድረስ ግዝም ብዙ ጊዜ ምንድነው አሁን የዘንድሮ ሰርፕለስ የሚመጣው ብዙ ጊዜ በጀት በአምስት በስድስት በአስር አመት ጋፕ ስለሆነ ፕላን የሚደረገው አሁን የዚህ አመት በጀት የዘንድሮ ሰርፕለስ ሆነ እንጂ የሚቀጥሉ ሶስት አራት አመታት በጀቶች ዴፊሲት ናቸው። ምንድን ነው መንግስት ይሄን አደርጋለሁ፣ ይህን አደርጋለሁ እያለ በተለይ ባለፈው ምርጫ ጋር ተያይዞ ብዙ ቃል የገባው ነገር ስላለ እሱን ለማድረግ ያሰበው ያቀደው፣ ወይም ደግሞ የሚፈልገው ብዙ ገንዘብ አለ ማለት ነው። ነገር ግን አሁን ባለበት ሁኔታ ያንን ለማሳካት ደግሞ ከተለያዩ አክሴኮልደርስ ሰበስባለሁ ብሎ የሚያስበው ታክስ ከሚቀጥለው አመት በኋላ ያለውን ማለት ነው ያነሰ ነው። ስለዚህ የሚቀጥሉ ሶስት አራት የበጀት አመታት ውድለት ያሳያሉ። ስለዚህ በአጭሩ ከጠየቀኝ ምንድን ነው ሰርፕለስ ዋጋው አሁን ላለው ከሆነ፣ አንደኛ ቅድም እንዳልነው መንግስት ያንን ስፔንድ አለማድረጉን ነው የሚያሳየን። ስፔንድ አለማድረጉ ማለት የዋጋ ግሽበት ላይ ጫና አይፈጥርም ማለት ነው። ሶ ቀነሰ የዋጋ ግሽበት ምናልባትም የቀነሰ ወለድ ሊኖር ስለሚችል በዛ ተጠቃሚ ይሆናሉ ዜጎች። ሌላው ግን እንዳልኩት በሚቀጥለው አመት አትሊስት አሁንም እንዳየነው በበጀቱ ላይ ሪፍሌክት እንደተደረገው ተጨማሪ ግብር እንዲከፍሉ አይጠበቅም፣ ወይም ደግሞ ከፍተኛ የሆነ የግብር መጠን እንዲከፍሉ አይጠበቅም ማለት ነው መንግስት ክፍ ገንዘብ ስላለው ሊጠቀሙ የሚችለው ይህንኑ ተከትሎ በበጀቱ ላይ ከተጠቀሱት ጉዳዮች መንግስት ትኩረት የሚያደርገው በዚህ በተለይም በአዲስ ቴክኖሎጂና የታዳሽ ሀይል ላይ በርካታ በቢሊዮን የሚቆጠሩ ገንዘቦች ይመድበዋል። የአዳዲስ ቴክኖሎጂዎች መምጣት አሁን የጠቀሱት ተረፈፈሰ 9.3 ቢሊዮን ለሀገሪቷ መገኘትና በአዲስ ቴክኖሎጂ መሸጋገር ይሄ በተለይ ለእኛን ማህበረሰብ ጨምሮ ለመድብለ ባህል ማህበረሰቡ ምን የሚያስገኛቸው ወይም ይዟቸው የሚመጡ መልካም ዕድሎች አሉ ወይም በተቃራኒው ምንስ የሚያሳድራቸው ተግዳሮቶች ይኖራሉ ኢኮኖሚ ለአቀፉ የምናስብ ከሆነ አዳዲስ ቴክኖሎጂዎች በሚመጡ ጊዜ ኢኮኖሚ የበለጠ አውቶሜትድ እየሆነ በሄደ ቁጥር አዳዲስ ቴክኖሎጂዎች እየመጡ በሄዱ ቁጥር የሚፈለገው የክህሎት አይነትም እየተቀየረ ነው የሚሄድ ስለዚህ ብዙ ጊዜ የዛ አዲሱ ኢኮኖሚ ዘመን ተመሆን ሰዎች ያላቸውን ክህሎት በዚያው ልክ ማዘመን ማብቃት ይኖርባቸዋል ማለት ነው። ምናልባትም አንዳንድ አሁን ያሉ ስራዎች ፈጽመው ላይኖሩ ይችላሉ፣ ወይም ደግሞ ቢኖሩ እንኳን በመጠን በጣም ቀንሰው ሊሆን ይችላል። ለምሳሌ አሁን ኬር ሴክተሩን ብንወስድ፣ ኤጅ ኬር፣ ዲሰቢሊቲ ኬር፣ ቻይልድ ኬር፣ እነዚህን ሴክተሮች ብንወስድ ምናልባት ኢኮኖሚው እየዘመነ በሄደ ቁጥር ሰርቪስ ሴክተሩ እየዘመነ በሄደ ቁጥር ሁለት ሶስት ሰዎች ሊሰሩት ይችሉትን የነበረውን ስራ ምናልባት አንድ ሰው ከማሽን ጋር ሊሆን ይችላል የሚሰራው ማለት ነው። ይሄ ሴክተር ዋይድ ኢኮኖሚ ዋይድ ካየ ነው፣ በአጠቃላይ ስትራክቸራል ሽፍት የሚያመጣ ከሆነ ይሄ ብዙ ጊዜ አነስተኛ ገቢ ያላቸው ወይም ደግሞ የባህልና የቋንቋ ስብጥር ማህበረሰብ የሚባሉት በአብዛኛው ተጎጂ የመሆን እድል ይኖራቸዋል መንግስት ይህንንም ስለሚረዳ ተጓዳኝ የሆኑ ስልጠናዎችን ያመቻቻል፣ መረጃ ይሰጣል። ሰዎች በዛ ልክ አብረው እንዲራመዱና የአዲሱ የኢኮኖሚ ዘመን ተጠቃሚ እንዲሆኑ፣ ስለዚህ አክቲቭሊ በተለይ ወጣቱ እንጌጅ ማድረግ ይኖርበታል ማለት ነው። ራሱን ማብቃት በተከታታይ ማብቃት። አሁን ዛሬ ቶሎ ቶሎ ነው ነገሮች የሚቀየሩት፣ በኢኮኖሚ ውስጥ ያለው የምርት ሁኔታ፣ የአመራረት ዘዴ፣ የመረጃ ፍሰት ስራት ስራዎች፣ መረጃ የምናገኝበት መንገድ ሳይቀር እየተቀየረ ስለሚሄድ ራሳችንን ኮንቲነስሊ ማብቃት ይኖርብናል ማለት ነው። ስለዚህ ይሄኛውን ማህበረሰብ በአብዛኛኛ ማህበረሰብ ራሱን ከእንደዚህ አይነት የኢኮኖሚ ዘመን ቅየራ ጋር ማስማማትና ለዛ የሚመጠን የክህሎት መዳበር ስራ መስራት አለበት ማለት ነው። ነገር ግን እንደዚህ አይነት ዘመናዊነት እየተጨመረ በሄደ ቁጥር ደግሞ በመሰረቱ ኢኮኖሚ ዋይድ በነፊት ስለሚኖር ከፍተኛ የሆነ ምርታማነት ስለሚኖር ከፍተኛ የሆነ የስራ እድል ሊኖር ይችላል። ሌላ ቦታ ስራዎች ሊፈጠሩ ይችላሉ። አንዱ ቦታ ሲዘጋ፣ ሌላ ቦታ ሌላ ስራ ሊፈጠር ይችላል። ስለዚህ የስራው ቁጥር አለ የሚጠፋ ነስፈር ላይ የስራው አይነት ነው ሊቀየር የሚችለው ማለት ነው። ስለዚህ የስራው አይነት ከተቀየረ ራሳችንን ቅድም እንዳልኩት ሌላ ክህሎት ሌላ እውቀት በማካበት የዛ የአዲሱ የኢኮኖሚ ዘመን ተጠቃሚ መሆን ይቻላል ማለት ነው። ከበጀቱ ጋር ተያይዞ ቅድል መንግስት የያዘው ሃይድሮጅን እና ይሄ ግሪን ኢኮኖሚውን ኤክስፓንድ ለማድረግ የያዘው ፕሮግራም አለ። በእርግጥ እሱ እንግዲህ በፓርላማ ያልፍም ተብሎ ነው የሚታሰብ የግሪን ፖለቲክ ፓርቲ እና የተቃዋሚ ፓርቲዎች ያንን እንደሚያግዱት እና ምናልባትም ተቃዋሚ ፓርቲ በሚቀጥለው ወደ ስልጣን የሚመጣ ከሆነ እሱን አሁን እንኳን ቢያልፍ ስክራፕ ሊያደርገው እንደሚችል ዝም ብሏል። ስለዚህ ምናልባት ከእንደዛ አይነት ኢንቨስትመንቶች ጋር ተያይዞ የሚመጣ ይህ ነው የሚባል ትርጉም ያለው የኢኮኖሚ ለውጥ ላይኖር ይችላል ማለት ነው በሚቀጥሉት ጥቂት አመታት ውስጥ። መልካም። ዶክተር ዮናታን ድንቁ፣ በአውስትሬሊያ ብሔራዊ ዩኒቨርሲቲ የመጣኔ ሀብት ተመራማሪ፣ ስለ ሁለት ሺ ሀያ አራት የአውስትሬሊያ በጀት ማብራሪያ እናመሰግናለን። አመሰግናለሁ ካሳሁን፣ እግዚአብሔር ይስጥልኝ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።